ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐሙስ በዋትሳፕ እና በፌስቡክ ተጻጽፈው ግልብጥ ብለው ኢየሩሳሌም ወጡ። ሰላም፣ ትላንትና ደግሞ ቴል አቪቭ የፖሊስ ጠቅላይ አዛዡ አባረሯቸው ሁለቱን ደብዳቤዎች። ያ በቂ አይደለም፣ ለፍርድ መቆምና እስር ቤት መግባት አለባቸው። ጸጋ ፋንታሁን ሁን መላኩ በኢየሩሳሌም የሚገኝ ራዲዮ ጣቢያ ያገለገለች ጋዜጠኛ ናት። ሁኔታውን አስመልክቶ የኢየሩሳሌሙን የቤተ እስራኤላውያን የተቃውሞ ቁጣና ሰልፍን አስመልክቶ ከገለጸች የተወሰደ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የመጽሔት ክፍለ ጊዜ ይተነተናል። በዛሬ የዜና ዝግጅታችን ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን መድሎና ጭካን የሚያጣራ የመንግስት ኮሚቴ በጠቅላይ ሚኒስትሩ መቋቋሙን ጆን ኬሪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናይሮቢ የሚገኙ መሆኑን የሚመለከቱ ዜናዎች ይገኙበታል። በትላንትና ዕለት የተከበረውን የዓለም የመገናኛ ብዙሀን ነጻነት ቀን ተንተርሶ የተሰናዳ ቅንብር በዕለቱ አቢይ ርዕስ ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ ዛሬ ሰኞ ሚያዝያ 26 2007 ዓ ም የምሽቱ አስተናጋጆቻችሁ ሶሎሞን አባተና አሉላ ከበደንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና ትውልድ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግብለት የሚገባ ክፍት ቁስል ነው ሲሉም የእስራኤል ፕሬዚደንት ሩበን ሪቭሊን ዛሬ አስታውቀዋል። ትናንት በሺዎች የሚቆጠሩ እስራኤላውያኑ የኢትዮጵያ አይሁድ በማዕከላዊ ቴል አቪቭ ለተቃውሞ አደባባይ ወጥተው አውራ ጎዳና ከዘጉ በኋላ ከፖሊስ ጋር ተጋጭተዋል። ፕሬዚደንት ሪቭሊን በዛሬው መግለጫቸው አላስተዋልንም በቅርቡ በቅጡ አላዳመጥንም። እኛ እኮ እርስ በራሳችን ባይተዋር አደለንም፣ ወንድማማች ወንድማማችነን። በኋላ ሁላችንንም ወደሚያሳዝነን ወይም ወደሚቆጨን ደረጃ ልንዘቅጥ አይገባም ብለዋል። ዛሬም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከትውልድ ኢትዮጵያ ቤተ እስራኤል ማኅበረሰብ አባላት ጋር ዛሬ ተገናኝተው ተወያይተዋል። ችግሮቹና በደሎቹ እንዳይደገሙ ሊወሰዱ የሚገባቸውን እርምጃዎችም ይኸው ዛሬ የተቋቋመው ኮሚቴ ይተልማል ተብሏል። የተቃውሞ ሰልፎቹ የተጀመሩት ባለፈው ሳምንት የእስራኤል ፖሊሶች አንድ የደንብ ልብስ የለበሰ የኢትዮጵያ ዝርያ ያለውን የራሳቸውን ወታደር ሲደበድቡ የሚያሳይ ቪዲዮ ከወጣና ከተሰራጨ በኋላ ነው። እስራኤል ውስጥ ከ135,000 በላይ ትውልድ የኢትዮጵያ ቤተ እስራኤል ይኖራሉ። በመጽሔት ዝርዝር ይቀርባል። በአሁኑ ወቅት ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የዛሬ አስራ ሰባት ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎችና ግድያዎች ሰለባዎች ዛሬ ዘክረዋል። አገራቸው ሽብር ፍጥራን ለመዋጋት ለኬንያ የምትሰጠውን ድጋፍ እንደምትቀጥልም ቃል ገብተዋል። ኬሪ ለ ዘጠኝ መቶ ዘጠና ስምንቱ ጥቃት ሰለባዎች በቆመው መታሰቢያ ላይ የአበባ ጉንጉን ባኖሩበት ስነ ስርዓት ላይ የሽብር ፈጣሪዎች ምን ጊዜ የሚሸነፋሉ ሀሳባቸው እንደከሸፈባቸውም ይቀጥላል። ሊከፋፍሉንና ፍርሃትን ሊነዙብን የሚያደርጉት ጥረት ምንጊዜም አይሰምርላቸውም፣ መጻዒው ጊዜም የእነርሱ አይደለም ብለዋል ኬሪ። በእርግጥ ህንፃዎችን ሊያፈርሱ ይችላሉ፣ የምስኪን ሰዎችን ህይወቶች ሊያጠፉ ይችላሉ አሉ ኬሪ። ህይወትን የተሻለች እንድትሆን የሚያደርግ ግን ቅንጣት ፋይዳ አይፈጥሩም፣ ወይም አይወጣቸውም። ኬሪ ዛሬ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ጎረቤት ሶማሊያ ውስጥ እየተንቀሳቀሰ ያለው አልሻባብ የደቀነውን ስጋት መጋፈጥ በሚቻልባቸው ሁኔታዎች ላይ መክረዋል። ሪፖርተራችን ፓም ዶንኪንስ ከናይሮቢ የላከችው ዘገባ አለ። አዳነች ፍስሐ እየታቀርበዋለች። የውጭ ጉዳይ ሚኒስትር ጆን ኬሪ ነሐሴ ሰባት በተባለ የመታሰቢያ ቦታ የአበባ ጉንጉን አኑረዋል። እንደ አውሮፓ አቆጣጠር በ1998 ዓ ም በዩናይትድ ስቴትስ ኤምባሲ ላይ የተፈጸመውን ከሁለት መቶ በላይ የሚሆኑ ሰዎች ያለቁበትን ለማሰብ የተሰራ መታሰቢያ ነው። ጥቃቱ በተፈጸመበት ወቅት በቦታው የነበሩ የኤምባሲው ሰራተኞች አብረዋቸው ነበሩ። ጆን ኬሪ፣ የኬንያ ባለሥልጣኖችና የኤምባሲው ሰራተኞች በተገኙበት ባደረጉት ንግግር አልቃይዳን፣ አልሸባብን፣ ቦኮሐራምን፣ ዳዕሽን የመሳሰሉትና መሰሎቻቸው ባለፈው እንጂ በወደፊቱ ቦታ አይኖራቸውም ብለዋል። ወደ ኋላ ደግሞ ኬሪ ከፕሬዚደንት ኡሁሩ ኬንያታ ጋር በግል ተገናኝቶ ተነጋግረዋል። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ከሚገኙባቸው ዋና ዋና የተቃዋሚዎች መሪዎች ጋርም በተናጠል ተገናኝቶ ተነጋግረዋል። ከተቃዋሚ መሪዎች ጋር ለመነጋገር ይሄዱ በነበረበት ወቅት ኬንያን ስለገጠሙት ተግዳሮቶች በበለጠ ለማወቅ እንዲችል ተቃዋሚዎች የሚሉትን በማዳመጥ ላይ አተኩራለሁ ብለው ነበር። ከተግዳሮቶቹ አንዱ የስደተኞች ጉዳይ ነው። ኬንያ በሶስት መጠለያ ሰፈሮች ስድስት መቶ ሺህ የሚሆኑ ስደተኞችን ታስተናግዳለች። አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ባለሥልጣን የኬንያ መንግስት ለተቀበላቸው ስደተኞች ያለውን የኃላፊነት ግዴታ እንዲፈጽም የውጭ ጉዳይ ሚኒስትሩ ጥሪ ሲያደርጉ እንደቆዩ ገልጸዋል። ኬሪ ይህን ያሉት የኬንያ ባለስልጣኖች ብዙ ሶማሊያውያን የሚገኙበትን ሰፈር ለመዝጋት ከዛቱ በኋላ ነው መገናኛ ብዙሃን የሶማሊያውያን የሽብር ቡድን አልሻባብን አልሻባብ ብለው እንዳይጠሩ የሶማሊያ መንግሥት ጠየቀ። ይልቅ ቡድኑ እጉስ በሚል ምሕፃር እንዲጠራና በዚያው እንዲታወቅ መንግሥታቸው እንደሚፈልግ የሶማሊያ ብሔራዊ ስለላ አገልግሎት ኃላፊ ጀኔራል አብዱራህማን ቱሪያሬ ቱራሬ ከቪኦኤ ጋር ዛሬ ባደረጉት ቃለ ምልልስ አስታውቀዋል። ምሕፃረ ቃሉ የሶማሊያን ሕዝብ የሚጨፈጭፍ ቡድን የሚል የሶማሊኛ መጠሪያ ነው። የሰሜን የስያሜውን መለወጥ የፈለጉት የአረብኛ ትርጉሙ ወጣቱ የሆነውን አልሻባብን የመሰለ ቆንጆ ስም ይህ የሽብር ቡድን እንዳይኖረው ወይም እንዳይታወቅበት አስበው መሆኑን ጀነራል አብዱራህማን አመልክተዋል። የአልሻባብን ስም ተላላፊ በሽታ አድርገው እንደሚቆጥሩት የጠቆሙት አብዱራህማን ይህንን ስም የሚጠራ ወይም በዘገባዎች ውስጥ የሚጠቀም የሚዲያ ውጤትም እንደ በሽታ አስተላላፊ ተውሳክን እንቆጥረዋለን ብለዋል። የናይጄሪያ ሰራዊት በቦኮ ሀራም ታጣቂዎች ታግተው የነበሩ በርካታ ታዳጊ ሴቶችን ነጻ ለማውጣት መቻሉ ተዘግቧል። ታጋጆቹን ልጃገረዶች በማስለቀቁ ዘመቻ በፍንጂና ና በታንክ ተደፍትጦ ህይወታቸው ያለፈ መኖራቸውን በህይወት የተረፉት ተናግረዋል። የናይጄሪያ መንግስት ያዋቀረው የብሔራዊ አስቸኳይ ዘመቻ ማስተባበሪያ ጽህፈት ቤት በእንግሊዝኛውም ህጻረ ቃል ኤንኢኤምኤ በትናንትናው እለት እንዳስታወቀው ሁለት መቶ ሰባ አምስት ታጋቾች በሰሜናዊ ናይጄሪያ ነጻ ወጥተው የህክምና እርዳታና የስነ ልቦና ምክር አገልግሎት እየተሰጣቸው ነው። ሴቶቹ በአገሪቱ የመከላከያ ሰራዊት በተደረገው ታጋች ወይም የታጋች ማስለቀቅ ዘመቻ ወቅት አንዳንድ ሴቶች በጫካ ውስጥ ተደብቀው ሳለ ሰራዊቱ ሳያቸው በታንክ ተደፍትጠው ህይወታቸው ማለፉንና ፈንጂ ረግጠው የሞቱ ሴቶችም መኖራቸውን ገልጠዋል። የቡሩንዲ ፖሊስ ዛሬ ዋና ከተማይቱ ውስጥ ሰልፍ በወጡ ተቃዋሚዎች ላይ ተኩሶ ሶስት ሰዎችን ገደለም። ሰልፈኞቹ የወጡት የፕሬዝደንቱን በድጋሚ መወዳደር በመቃወም ነው። በአስሮች የሚቆጠሩ መቁሰላቸውን እዚያው የሚገኙት የቪኦኤ ዘጋቢዎች ጠቁመዋል። በሊቢያ በኩል ወደ አውሮፓ ለማቋረጥ ሲሞክሩ የነበሩ ፍልሰተኞች መካከል ባለፉት ጥቂት ቀናት ውስጥ ይህንን አስቸጋሪ መንገድ የሚወስዱ ሰዎች ቁጥር በእጅጉ ጨምረዋል። በቅርብ ቀናት ከ4800 ፍልሰተኞች በህገወጥ አዘዋዋሪዎች ጀልባ ተሳፍረው ደቡባዊ አውሮፓ አካባቢ በህይወት አድን የባህር ኃይል ሰራተኞች ከውሃ ወጥተዋል። የተረፉት ሰዎች ወደ ላምፔዱሳ ደሴት፣ ሲሲሊና ከላይቤሪያም ተወስደዋል፣ ካላብሪያ ተወስደዋል። ቅዳሜና እሁድ የጣሊያን ባህር ኃይል ሰራተኞች በህይወት ማዳን ስራ ተጠምደው ነው የሰነበቱት። ቅዳሜ ዕለት 3700 ሰዎችን ሲያተርፉ ትናንት ሁድ በ16 ጀልባዎች ላይ የሰፈሩ ስደተኞችን ከባህር አድነዋል። ዩናይትድ ስቴትሷ ቴክሳስ ግዛት ውስጥ ሐሳብን የመግለጽ ነጻነት ሥነ ሥርዓት ላይ በጥበቃ ጓድ ላይ የተኮሱና የተገደሉ ሁለት ሰዎችን ጉዳይ ፌዴራል ባለሥልጣናቱ እየመረመሩ ናቸው። በፖሊስ የተገደሉት ሰዎች ይዘዋት በነበረ መኪና ውስጥ በርካታ ጥይቶችና ሻንጣ መገኘታቸውን የቴክሳስ ፖሊስ መምሪያ ቃል አቀባይ ዶይ ሃርን ገልጸዋል። የጥበቃ ጓዱ በተተኮሰበት ጥይት እግሩ ላይ ተመትቶ ሆስፒታል መግባቱና ሕክምና ተደርጎለት መውጣቱ ታውቋል። ስነስርዓቱን ያዘጋጀው አሜሪካንን ማስለማቆሙ ተብሎ የሚታወቅና የአሜሪካ ሐሳብን የመግለጽ ነጻነት ተሟጋች የሚባል ድርጅት ሲሆን ነቢዩ መሐመድን የሚመለከቱ ስዕላ ስዕሎችን ውድድርና ለአሸናፊውም የ10,000 ዶላር ሽልማት ለመስጠት አስቧል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ስለ ሁኔታው ማብራሪያ የተሰጣቸው መሆኑንና በቅርብም እየተከታተሉት መሆኑን የጠቆሙት የዋይት ሃውስ ቤተ መንግሥት ቃል አቀባይ ጃሽ ኤርንስት ጽንፈኞችን የሚያስቀይም ነው ብለው ጽንፈኞች የሚያስቀይም ነው ብለው የሚያስቡትን ሐሳብ ለአመፅ አድራጎታቸው እንደ ሰበብ ሲጠቀሙ ይህች አገር ብቸኛ አይደለችም፣ በመላው ዓለም እየተስተዋለ ነው ብለዋል እርነስት። እንዳሉት አንድም አይነት ሐሳብን የመግለጽ አድራጎት ለሁከት ተግባር ሰበብ ሊሆን አይችልም ብለው ነው ፕሬዚደንቱ የሚያምኑት። በመቶዎች የሚቆጠሩ የሰሜን ምስራቅ ዩናይትድ ስቴትሷ ቦልቲሞር ከተማ ነዋሪዎች በከተማዋ የተጣለው የሰዓት እላፊ ገደብ እንዲነሳ በከተማዋ መዘጋጃ ቤት ፊት ለፊት ሰላማዊ ሰልፍ አካሄዱ። አንድ ጥቁር የከተማዋ ነዋሪ በፖሊስ ባልደረቦች ተደብድቦ ሕይወቱ ካለፈ በኋላ ቦልቲሞር በውከትና በህዝባዊ ተቃውሞ ስትታመስ ነው የሰነበተችው። የከተማዋ ከንቲባ ስቴፋኒ ራውሊንግ ብሌክ የሰዓት እላፊውን ከአስፈላጊው ጊዜ በላይ የማራዘም ሀሳብ እንደሌላቸው ይህንኑ እርምጃ በወሰዱበት በትላንትና እለት አስረድተዋል። የከተማዋ ነዋሪዎች የሰዓት እላፊውን እንቅስቃሴዎችና፣ በተለይ ንግድ ተቋማት ጎልቷል በማለት ጎድቷል በማለት ነበር ጥያቄውን ያቀረቡት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት የተከበረውን የዓለም የፕሬስ ነጻነት ቀን አስመልክቶ ሦስት ጋዜጠኞችን ባለፈው አርብ በቢሮቸው ተቀብለው አነጋግረዋል። ፕሬዚደንቱ ከኢትዮጵያዊት፣ ከቪየትናማዊና ከሩሲያዊ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙሃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ኢትዮጵያዊቱ ጋዜጠኛ ስምኝሽ የቆየናት ዝርዝሩን በአብይ ርዕስ ይዘነዋል። ለዜና የያዝነው ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አሉላ ከበደ ነን። አድማጮች አሁን ለቀዳሚው የዕለቱ አቢይ ርዕስ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በትናንትናው ዕለት የተከበረውን የዓለም የመገናኛ ብዙኃን ነጻነት ቀን ለማሰብ ከዕለቱ ቀደም ብለው ባለፈው አርብ ማለት ነው፣ ሦስት ጋዜጠኞችን በቢሮአቸው ተቀብለው አነጋግረዋል። ፕሬዚደንቱ ከአንዲት ኢትዮጵያዊት ከቪየትናምና ከሩሲያዊ ጋዜጠኞች ጋር ያደረጉት ውይይት በመገናኛ ብዙኃን ሚናና የጋዜጠኞች ይዞታ ዙሪያ ያተኮረ ነበር። ሄኖክ ሰማእግዜር ዝርዝሩን ይዟል። በሀገራቸው መንግስታትና የስልጣን ማዕከላትን ተጠያቂነት ለማሻሻል ከሰሩት ጋዜጠኞች መካከል የቪኦኤዋ ዘጋቢ ፋቲማ ትሊሶቫ፣ ኢትዮጵያዊቷ ስመኝሽ የቆየ እንደዚሁም የቪየትናሙ ዲዩ ካይ ከሚስተር ኦባማ ጋር ተወያይተዋል። ፕሬዚዳንት ኦባማ አርብ ዕለት ከጋዜጠኞቹ ጋር በተገናኙበት ወቅት እንዲህ ብለዋል። ጋዜጠኞች ስለ አገራችን ሁኔታ እውነቱን እንድናውቅ ለእኛ ለዜጎች ስለ ኑሯችንና መንግሥቶቻችን መረጃ ያደርሱናል። ማኅበረሰባችን በዚህ መረጃ የተሻለ ይሆናል። ያበረታናል። ድምፅ ለሌላቸው ድምፅ፣ የፍትህ እጦትና ሌሎች ግልጽ ያልሆኑ አሰራሮችን በማጋለጥ መሪዎቻችን እንደ እኔ ያሉትን ሁሉ ተጠያቂ እንድንሆን ይሠራሉ። የመገናኛ ብዙሃን ለማህበረሰብ እድገት ያላቸውን አስተዋጽኦ ጋዜጠኞችና መረጃ አሰባሳቢዎች ያላቸውን ሚና አስመልክቶ ሚስተር ኦባማ በዝርዝር ገልጸዋል። ፕሬዚዳንቱን በአካል ካገኙት መካከል ኢትዮጵያዊቷ ስመኝሽ የቆየ በመስመር ላይ ይዘናታል። እንደምናመሸሽ ስመኝሽ እንግዲህ ከጥቂት ወራት በፊት ኢትዮጵያ ውስጥ በመገናኛ ብዙሃን ነጻነት ዙሪያ የጋዜጠኞች መብትና ይዞታን አስመልክቶ ባደረግሽው እንቅስቃሴ ወከባ እንደደረሰብሽ ነው ፕሬዚዳንት ባራክ ኦባማ የገለጹት በወቅቱ ከወራት በኋላ አሁን በዋይት ሀውስ ከፕሬዚዳንት ባራክ ኦባማ ጋር ለመወያየት በቃሽ በቅድሚያ እንኳን ደስ ያለሽ አመሰግናለሁ ግን ትልቅ ኃላፊነት ነው ደግሞ የኢትዮጵያን ጉዳይ ለማስረዳት በተለይ መገናኛ ብዙሀን ነጻነትን የጋዜጠኞች ይዞታን ለማስረዳት መጋበዝ በምን ጉዳይ ላይ የተወያያቸው ከፕሬዚዳንት ባራክ ኦባማ ጋር ለውይይቱ የተጋበዝንበት ዋነኛው ምክንያት የዓለም የፕሬስ ፍሪደም ዴይን ቀን በማስመልከት ነበር እና ዋናው የመወያያት ርዕሳችን የነበረው በየአገራችን ያለው የሚዲያ ሲቹዌሽን እንደሚመስል፣ በጋዜጠኞች ላይ የሚደርሰው ሪስትሪክሽን ምን ይመስል እንደነበረ ከየራሳችን ኤክስፒሪንስ ተነሰን እንድናስረዳቸው እና በዛ ዙሪያ ላይ የተወያየ ነው የነበረው። ስመኝሽ፣ እንግዲህ በኢትዮጵያ ጋዜጠኞችና የመገናኛ ብዙኃን ነጻነት ላይ የተደቀኑ ፈተናዎችን አስመልክቶ ከፕሬዚዳንቱ ጋር እንደተነጋገራችሁ ነው። እሳቸውም አንችም የገለጽሽው የመገናኛ ብዙኃን ነጻነትና ጋዜጠኞችን የሚያፍኑ አሰራሮች ኢትዮጵያ ውስጥ የትኞቹ ናቸው? ምንድናቸው ፈተናዎች ውስጥ እንግዲህ ኢትዮጵያ ውስጥ ሚዲያው በብዙ አቅጣጫ በተለያየ መልኩ ፈተና የበዛበት ሙያ ነው። ከዛ በበለጠ ደግሞ ከመንግስት የሚደርስበት ጫና በጣም ከፍተኛ ነው። በተለይ በአሁኑ ሰዓት ጋዜጠኝነት በጣም የሚያስፈራና ና በጣም ለመስራት የሚያስቸግር ሙያ ሆኗል። ይሄ ደግሞ ፖለቲካዊ እንትኑ በተጨማሪ የሚወጡት ሕጎች ራሳቸው የማያሰሩና ጭራሽ ለባለሙያዎቹ አደገኛ ሁኔታን የሚፈጥሩበት ሁኔታ ነው ያለው። እንግዲህ አብረዋሽ ከፕሬዚዳንት ባራክ ኦባማ ጋር የተወያዩ ሌሎች ሁለት ጋዜጠኞች አሉ። እነማን ናቸው? እስኪ አስተዋውቂን። አንደኛዋ ከራሺያ የመጣች ጋዜጠኛ ነች። ቅድም እንደጠቀስከው በቪኦኤ የምትሰራ ናት። ፋቲማ ትሎሶ ትባላለች። እሺ። አዎ። ሁለተኛው ደግሞ ከቪዬትናም የመጣ ነው። ዲዩካይ አዎ። ኦንላይን ሚዲያ ላይ በመጽሐፍ ነው በደንብ የሚታወቀው እና በሳምታች ሁሉም ያሳለፈ ብሎገር ነው። እንግዲህ ከፕሬዚዳንቱ ጋር በስፋት ነው የተወያየ ሽው ፕሬዚዳንት ባራክ ኦባማ ስለ እያንዳንዳችሁም የተናገሩት አለ። እስኪ ስለ አንቺ ያሉትን እናድምጥ ሚንጌሳ ፕሬስ እንግዲህ ፕሬዚዳንቱ ሊሊ መንገሻ ብለው ነው ያስተዋወቁሽ። በእርግጥ በዚህም የምትታወቂበት ስምሽ ነው ስመኝሽ የቆየ በኢትዮጵያ እንግዲህ የጋዜጠኝነት ስራሽን እንደዚሁም የመገናኛ ብዙኃን ነፃነት ላይ ላደረግሽው ተሳትፎ ነው ፕሬዚዳንቱ እሱን አስመልክቶ ሲናገሩ የሰማ ነው። በኢትዮጵያ የመገናኛ ብዙኃን ነፃነት ዙሪያ ያለሽ ተሳትፎ ምን ይመስል ነበር? አሁን ያለው ሁኔታስ? እንዴት ነው? ብዙዎቻችሁ ከሀገራችሁ እንደወጣችሁና በዚህ በዩናይትድ ስቴትስ መኖር እንደጀመራችሁ ሲገልጹ ነበር ፕሬዚዳንቱ። እኔ በኢትዮጵያ ውስጥ እንግዲህ ወደ አስር አመት አካባቢ ነው ሚዲያ ላይ ሰራሁት። ለረጅም ጊዜ በጋዜጣ ላይ ነው በስት ነበረው። በተለይ በእንግሊዝኛ ጋዜጦች ላይ ነበረ ነበረው ሰብ ሳሃራን ኢንፎርመር የሚባል ጋዜጣ ላይ ወደ አምስት አመት በላይ ሰርቻለሁ። ከዛ በኋላ ለትንሽ ጊዜ ከሀገር ወጥቼ ነበር ለኤክስቼንጅ ፕሮግራም። ከተመለስኩ በኋላ ደግሞ ፍሪላንሰር ሆኜ ከተለያዩ የውጭ ሚዲያዎች ጋራ በተራ ቆይታለሁ። እንግዲህ ከፕሬዚዳንት ባራክ ኦባማ ጋር ሶስታችሁም በግል ተወያይታችኋል። በተለይ የአገራችሁንና የአህጉራችሁን የመገናኛ ብዙሀን ነፃነት የጋዜጠኞች ይዞታን አስመልክቶ በዚህ ውይይታችሁ ወቅት እንግዲህ በተለይ ኢትዮጵያን እንኳ ብንመለከት አንቺ የመጣሽበትን ለዩናይትድ ስቴትስ አጋር የሆነች አገር ነች። በእርግጥ በሰብአዊ መብት ይዞታዋ የዩናይትድ ስቴትስ መንግስት በሚያወጣቸው ዘገባዎች በሂስ የሚጠርባት ቢሆንም ከዚህ በፊት ደግሞ የተለያዩ የኦባማ አስተዳደር ባለስልጣናትም እንደዚሁ በኢትዮጵያ ያለውን የዴሞክራሲ እመርታ እንደዚሁም ደግሞ ወደ ኋላ መንሸራተትን በየጊዜው ሲወያዩበት የቆየ ጉዳይ ነው። ፕሬዝዳንቱ ምን አሉሽ? እንደው በዚህ አስመልክቶ ባደረጋችሁት ውይይት ላይ እንዳልከው፣ ፕሬዚዳንቱ በውይይታችን ወቅት ይህንን ጠቅሰው አንስተውታል። ከሁላችንም ሀገሮች ጋር ከራሽያም ከቬትናምም፣ ከኔ ከመጣንባቸው ሀገሮች መንግስታት ጋራ በተለያየ ደረጃ ግንኙነት አላቸው። የውጭ ጉዳይ ፖሊሲዎቻቸውንም በዛ ደረጃ ያራምዳሉ። ግን በዛ እኩል በተያያዘ ደረጃ ደግሞ የሰብአዊ መብትና ሚዲያ ነጻነትን አስመልክቶ የሚደረጉ ጥሰቶችም እኩል ለኩል መንግስታቸው እንደሚያሳስባቸው መግለጽ እንዳለባቸው እነዚህ ጥሰቶች መቆም እንዳለባቸው የአሜሪካ መንግስት ድምፁን ማሰማት እንዳለበት ና እነዚህ ጥሩ በተለይ ጥሩ ግንኙነት ካላቸው ሀገሮች እንደ ኢትዮጵያ ካሉት ሀገሮች ጋር ያላቸውን ጥሩ ግንኙነት ተጠቅመው እነዚህን ጫናዎችም ማስቀረት እና እንዲቀረት ማድረግ የሚችሉባቸውን መንገዶች መፍጠር እንደሚገባቸው ካነሷቸው ሀሳቦች መካከል ባለፈው አርብ ዕለት ከፕሬዚዳንት ባራክ ኦባማ ጋር ከተወያዩ ሶስት ጋዜጠኞች መካከል ኢትዮጵያዊቷ ስመኝሽ የቆየነች አስተያየቷን የሰጠችን፣ በጣም አመሰግናለሁኝ ስመኝሽ። እኔም አመሰግናለሁ። የምሽቱን አብይ ርዕስ ነበር አድማጮች የተከታተላችሁት። አሁን ወደ መጽሄቱ የትንታኔ ርዕስ እንሻገራለን። ኢየሩሳሌም ውስጥ በቤተ እስራኤላውያን የተቀሰቀሰው ተቃውሞ ወደ ዘር ጥላቻ ተቀይሮ ህዝባዊ አመፅ ማስነሳቱ ተዘገበ ይላል የአሜሪካ ድምፁ። ሮበርት ብርገር ከኢየሩሳሌም የዘገበውን ይህንን ዘገባ መነሻ አድርጎ አዲሱ አበበ ወደ ኢየሩሳሌም ስልክ ደውሎ ከአንዲት የራዲዮ ጣቢያ ዋና አዘጋጅ ጋር ተወያይቷል። ቀጥሎ ይቀርባል። የአመፁ ዋና መነሻ በውትድርና ያገለገለ አንድ ቤተ እስራኤላዊ ምስክሮች እንደሚሉት በጥቁርነቱ ብቻ በነጭ ፖሊሶች ያለ አግባብ መደብደቡና ለእስር መዳረጉ ነው ባለፈው ሐሙስ ታዲያ ኢየሩሳሌም ውስጥ ምድር ቀውጢ ትሆናለች በጥቁሮች ቤተ እስራኤላውያንና የእነርሱን ዓላማ በሚደግፉ እስራኤላውያን ትናንት እሁድ ደግሞ ቴል አቪቭ ውስጥ ተደርጎና ታይቶ በማያውቅ ሁኔታ አያሎን የሚባለው ትልቁ የቴል አቪቭ ጎዳና እስኪዘጋ ድረስ በሰልፈኛ ከተማዋ ተናወጠች። የዚህ ሁሉ ዋነኛ ምክንያት ምንድን ነው? ቤተ እስራኤላኑ ለምን ተቆጡ? ሰሎሞን ሺሞን የተሰኙት የመብት ተሟጋች እንደሚሉት ትዕግሥታችን አለቀ፣ ዘረኝነት ያብቃ ነው መልእክቱ። በቃ ትዕግሥታችን አልቋል ነው ሁላችንም የምንለው። ይህ ነገር በየጊዜውና በየቦታው እየተፈጸመ ነው። አሁን ግን ይብቃ። እኩልነት እንሻለን፣ ነፃነት እንፈልጋለን። ጸጋ ፋንታሁን መላኩ በሙያዋ ጋዜጠኛ ነች። ኢየሩሳሌም ውስጥ ቀድሞ የአማርኛና የትግርኛ ፕሮግራም ኃላፊ እንደነበረች ገልጻልኛለች። በአሁኑ ሰዓት ግን ከኃላፊነት ትታ በሙያው ላይ ብቻ በማትኮር ለዶክትሬት ዲግሪዋ እየሰራች ጋዜጠኝነቱንም አልተውኩም ብላኛለች። ጸጋን ለጊዜዋ አመስግኜ ለመሆኑ ምንድን ነው የዚህ ሁሉ መነሻ በሚል ነበር ወደ ውይይቱ የመራኋት። ምን ሆነ መሰለ፣ አንድ በእስራኤል ሀገር ብሔራዊ ውትድርና ማገልገል ግዴታ ነው። እና አሁን አንድ የኛ ልጅ ወታደር ነው። መለዮውን እንደለበሰ ወደ ቤቱ በሳይክል ሲሄድ ኢትዮጵያዊ? የኛ ልጅ ስትኝ ኢትዮጵያዊ ማለትች ነው? አዎ፣ ኢትዮጵያዊ ማለት ነው። ወደ ቤቱ ሲሄድ፣ ቤቱ አካባቢ ከሳይክል ወርዶ በእጁ እየገፋ፣ በአንድ እጁ ደግሞ ስልክ ያወራል። አሁን ፖሊሱ ወደዛ ሂድ ምናምን ሲለው፣ ምንድን ነው ነገሩ ብሎ ይጠይቀዋል። ሲጠይቀው ያን ፖሊስ እንዴት ልበልክ እንደገና አንዱ ጋር ተጨምረው ቅጥቅጥ አድርገው ደበደቡት። ለምን ለምን ጠየቅክን ብለው። አዎ፣ መለዮው ለብሶ እኮ ነው፣ ታውቃለህ አሁን ይደበድቡታል። እሱ ይልቁን ይገርመሃለኝ፣ ከዚህ ሀገር ከመጣ ሰባት ዓመቱ ነው። የሀያ ዓመት ልጅ ነው ገና፣ ጥንካሬው አጠቃቸው። ፊዚካሊ ግን ይገርማል። ወደ ኋላ እጁነን አስተኝተው መሬት ላይ ሊያስሩት ቢሉ ገለባ ብጧቸው ሄደ። ከዛም ሌሎች ሁለት ተጨመሩና፣ አሁን ከዛ ነገሩ በቃ ፖሊስ ጣቢያ ወሰዱት። አሁን ፖሊስ ጣቢያ ወስዱና፣ ምን ይላሉ ስራችን አላሰራን ብሎ ደበደበን። አሁን እንደዛ በሚባልበት ጊዜ ስራችን አላሰራን አለ ብሎ ካልተባለ በእስራኤል ሀገር እስር ቤት ነው የምትገባው። እንግዲህ እነሱ እና እነሱ ናቸው እንግዲህ ብዙዎች ናቸው። እነሱ አራት ናቸው፣ ኋላም ሁለት ተጨመሩ። እሱ አንድ ብቻውን ነው። አሁን እንደዛ እያለ በአጋጣሚ ምን ይሆናል እዛ አካባቢ ሲደበድቡት የህንጻው የመኖሪያ ቤት ያለው ካሜራ አንስቶቷል። አሁን ያን ካሜራ ያነሳ ሴትዮው ቤቷ ያንን ታወጣና ለወንድሙ ትሰጠዋለች። ለተደብዳቢው ወንድም፣ አዎ ነጭ ነች ሰጠውና፣ እንዲህ እንዲህ የሆነውን ነገር ይሄ ነው ብላ ትሰጠዋለች። አሁን ያን ያንን ቪዲዮ ካሜራ የተነሳውን አንድ ይሄ ቻናል ቱ ፌመስ ቴሌቪዥን ጣቢያ ለአንደኛ ሪፖርተር ልጅ አለ ኢትዮጵያዊ፣ ለሱ ይሰጠዋል። እነሱ በቴሌቪዥን ብሮድካስት ሆኖ ቀረባል። ያ ሲቀርብ ወዲያውኑ፣ ልጁ ደግሞ ሌሊት ላይ አሞታል። የደበደቡትና አሞኛል ሲላቸው ሆስፒታል ይወስዱታል። ሆስፒታል ሲሄድን ደግሞ ከሆስፒታል ምን ያጋጥመዋል? እዛ ሆስፒታል ኢትዮጵያዊት ነርስ ታገኘዋለች። እንዴ አንተ አሁን እኮ ስላንተ ፕሮግራም ሳይ ቆይቼ እኮ ነው በቴሌቪዥን የደበደቡን ትለዋለች። ምንድን ነው በቪዲዮ እኮ ተቀርጿል የደበደቡ ትለዋለች። እውነት ነው አዎ። ከዛ ታክሞ ወደ ጣቢያ ፖሊስ ጣቢያ ይወስዱታል መልሰው። ሀያ አራት ሰዓት በላይ አስረ ማቆየት አትችልም። በፖሊስ ወደ ፍርድ ቤት ሄደ ፍርድ ቤት ቀኑ እንዲያራዝምል ማድረግ አለበት። አሁን ጠዋቱን ፍርድ ትቆማለህ የተባለው ይሄ በቴሌቪዥን ከቀረበ በኋላ የቪዲዮ ጠዋቱን ቤት ክንምትል ይሉታል። አሁን ይሄ ነገር ሲመጣል፣ አሁን በየቦሌላ ቦታ የሚያጋጠማቸው ልጆች እንደዚህ በፖሊስ የተደበደቡ እዚህ የተወለዱ በሙሉ ሀሙስ በዋትሳፕ እና በፌስቡክ ተጻጽፈው ግልብጥ ብለው ኢየሩሳሌም ወጡ ሰላማዊ ሰልፍ አው ከዛ ከፖሊስ ጋር ብጥብጥ። ከዛ በተጨማሪ ደግሞ ጠበቁ ጠበቁልና፣ ኦኬ ኢየሩሳሌም፣ ትላንትና ደግሞ ቴል አቪቭ፣ ትላንት እሑድ ቴል አቪቭ ሀገር በሀገሪቱ ሆኖ የማያውቅ ነገር ትልቅ ጎዳና አያሎን ይባላል። ቴል አቪቭ ትልቁ ጎዳና ተዘጋ። ይሄ ነው ነው የምልህ ያለው ነገር አሁን ምን ላይ ነው? በቃ በቴሌቪዥን ተነስቶ ነበር ልጁ ሲደበደብ፣ ያ ለፍርድ ቤት ይቀርባል። ፖሊስስ ምን አለ? ተደብዳቢው ልጅስ? ወዲያውኑማ የፖሊስ ጠቅላይ አዛዡ አባረራቸው። ሁለቱን ሁለቱም ፖሊሶች ደብዳቤዎችን። እሺ አዎ። አሁን ያ ያ በቂ አይደለም። እነሱ ለፍርድ መቆምና እስር ቤት መግባት አለባቸው። እንደገና ከአሁን በፊት ፖሊስ ደበደቡ የተባሉ ልጆች ፋይል የተከፈተባቸው አሉ። በፖሊስ ምንም አሁን እንዳልኩ እንደዚህ አይነት ልጅ ይሄ ደበደበን እንዳሉ ተኝ ይደበድቡና የወስዷቸውና ፖሊስ ጣቢያ እነሱ ደበደቡን ይላሉ። አሁን ይሄ ነገር ሁሉ መጣራት አለበት ተባለ። የፖሊሱ ጠቅላይ አዛዥ ይሄን ነገር እንደገና ፋይል እንዲከፈት አደርጋለሁ አለ። አሁን ሰልፍ እየተካሄደ ነው በአሁኑ ሰዓት ወይስ ቆሟል? ዛሬ የለም። ዛሬ ሚኒስትሩ ጋር ግንኙነት ነበር። እሺ ከናፍሳኒያው ጋር ከጠቅላይ ሚኒስትሩ ጋራ ግንኙነት የሚያደርገው ዛሬ ወይም ያደረገው ማን ነው? የተወሰኑ ግሩፖች ወጣቶችና ልጁ ወታደሩ የተደበደበው አደረጉ ተገናኙ፣ ወይስ ገና ነው? ተገናኝተው ተገናኝተዋል። ስለሱ የምታውቂው ነገር አለ እናንተ ወይም የዘገባችሁት አለ? ጠቅላይ ሚኒስትሩ እንዲህ አይነት ፖሊሶች በዙሪያችን መኖር የለባቸውም፣ እንደዚህ አይነት ሰዎች እናወጣለን፣ ቀጣለን፣ አንድም ሰው ህግ ከህግ በላይ የለም። ይሄ ነው ጠቅላይ ሚኒስትሩ በኩል በናታንያሁ የተነገረው። ምናልባት እዛ ጠቅላይ ሚኒስትር ናታንያሁ ጋር ከሄዱት ሰዎች ወይም ከቲሙ የሆኑ ሰዎች ፈልገን እናናግራለን። ሰልፉ ላይስ ከፖሊስና ከተሰላፊ ጋር የተነሳ ግርግር፣ አመጽ፣ ድብደባ፣ የመሳሰለ እስራት አለ ሪፖርት አርጋቸዋል አው ትላንትና ነበረ ትላንትና ኢታሊያ ኢታሊያ ግን ምን መሰለህ ነገሩ የቁጣው ምናምን ስለመሆኑ ስላውቁ ፖሊሶቹ በጣም ነው የታገሱት። ወዲያውኑ መመሪያ የተሰጣቸው መልስ በትዕግስት እንዲጠብቁ ይሄም ደግሞ የፖሊስ ምንድን ነው አዛዡ? አዎ እሱ መመሪያ ነው የሰጠው በትዕግስት ሁሉም ነገር በእስራኤል ሀገር እየነገርኩህ፣ አራት አምስት ሰዓት ከትልቁ ጎዳና ተዘግቶ አይታወቅም። ምን አያውቅም፣ ግን ያውሉ ሲሆን በትዕግስት ዝም በሉ ነው ያሉ። ከቴል አቪቭ ሌላ ኢየሩሳሌም ውስጥ ነበር ሰልፉ። ሐሙስ ዕለት ኢየሩሳሌም ነበር፣ ሐሙስ ትናንት ደግሞ ቴል አቪቭ። ትናንት ቴል አቪቭ የሚቀጥል ይመስልሻል ጸጋ? አዎ ሰልፎ አዎ ይቀጥላል ነው። ግን ዋናው ትልቁ ነገር ምን አለ መሰለህ ሰልሙ ብቻ ሳይሆን እንግዲህ በእስከ ሰልፎ በኋላ ምን መደረግ አለበት የሚለውን ይህን ሁኔታ በደንብ መነጋገር ያስፈልጋል። እኔ አሁን ለምሳሌ ዛሬ ከክነሴት ነበርኩኝ በዚህ ጉዳይ ሁሉ ተነጋገርን። ምክር ቤቱ ምን አለ፣ ቁጣው ቁጣው ምናምኑ ምናምኑ ያልፋል። ከዛ በኋላ ግን ፕራክቲካሊ ምን መደረግ አለበት? የኛው ከሌላው ዓለም ግን ላይ ለየት ያለ ነው። ለምን እኛ ያለው እዚህ ያለው ቤተ እስራኤሉ ጁው አገራችን ብለን የመጣ ነው፣ የጁ ህብረተሰብ ፓርት ነን እኛ። ግን ይሄ የፖሊሱ ድብደባ እና የሚካሄደው የሀይል እርምጃ ከዘረኝነት ጋር የተያያዘ ነው የሚል ነገር ነው የምንሰማው። እንደዛ አይነት ስሜት ታይበታለሽ? ስሜቱ ያ ነው። ስሜቱ አዎ፣ እርግጠኛ ምክር ቤቱ በዚህ ላይ እርግጠኛ ነኝ ጠበቅ ያለ ውሳኔ ያሳልፈው ይሆናል። በፖሊሶ ግን፣ በሌላ መልኩ ደግሞ ከዘ አረቦች አረቦች አሉ አደለ ዜ ዜግ አረቦች እነኚህ ሃይማኖት አካራሪዎች አሉ ይሄ ነው እና ምንድነው ፖሊሶቹ የሚያደርጉትኝ ይሄ ሀይልን መጠቀም ሁኔታ በደካማው ህብረተሰብና ከዘረኝነት የተነሳ ነው። ሌላ ምን አለ ብለህ ነው? እኔ ልጁን ኢንተርቪው አድርጌለታለሁ። እሺ ወደ ሰላሳ ደቂቃ ኢንተርቪው እና እሱ የሚለው ምንድን ነው? እኔ እየሄድኩኝ መጣና ወደዛ ሄዳለኛለ ምን ነገር መጣ ብያለ እኔ ምንድነው ሰው የተሰባሰበ ብያለ ምንድን ነው ስለዋለ መጥቷ ስልኬን መሮሩ አነቀኝ አለ። ንሳይክል ደፍቶ እንዳያችሁት በቪዲዮ ካሜራው ላይ ይገርማል። ምስክር እሱ መኖሩ ማለት ያም ጥሩ ነገር ነው። እሱ ባይኖሩ አልወጣም ይሄ ልጅ። ጸጋ ፋንታውን መላኩን በአድማጮች ስም አመሰግናለሁ። ነገ ደግሞ ተጨማሪ መረጃ ካላት ከሷም ከሌሎቹም ይዤ እመልሳለሁ። የተከበራቸው አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 2022059942 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ። ሄሎ ቪዎች እንደምን አላችሁ? እኔ በጣም ገርሞኝ ነው የምደውሉላችሁ። የኢትዮጵያን ምርጫ በተመለከተ ህዝቡ የዲሞክራሲ መብቱ በተረገጠበት ሁኔታ ምን አይነት ምርጫ ነው የሚካሄደው? እና ያንንም በእርግጥም የወያኔ ስርዓት ቀጣይነትን ለማረጋገጥ የሚያደርገው የራሱ ምርጫ እንጂ የኢትዮጵያ ህዝብ ምርጫ እንዳልሆነ ነው የሚሰማኝ። አመሰግናለሁ። ደህና ሆኑ። ጠና ስትልኝ ቪዎች አብያት አባ ለካስራ የምደውለው በሀያ ዘጠኝ አሁን የያዝነው ወር ያለቀው ወር ላይ ነው ያደረጋችሁ ኢንተርቪው ከጋዜጠኛ ስመኝሽ እና ከዶክተር ማይገነት በተካታ የቀረበ ኢንተርቪው ነበረ። እኔ የገረመኝ ነገር ጋዜጠኛ የሚባለው ስም ከየት ነው የሚገኘው? ማን ነው የሚሰጣቸው? ወረቀት ላይ የሞነጫጨረ ሁሉ ጋዜጠኛ የሚባል ማዕርግ ያገኛል ወይ? ተናጋሪዋ ሲመኝሽ ጋዜጠኛ ነኝ ብላ ጠላጥሮ መንግስትን ከመውቀስ ይልቅ መንግስት ለመውቀስ አቅም፣ ሙያ፣ ትምህርት ያስፈልጋል ችግር የለም ማለት ሳይሆን እንዲሁ መንግስት ለመውቀስ ጋዜጠኛ የሚለው ስታቱስ ወይም ማዕርግ ለማግኘት መስራት ያስፈልጋል። ቀጥሎ የተናገሩት ዶክተር ማይገነትም ቢሆኑ አጠቃላይ ሁኔታ አበያዩት ይቻላል ይመስለኛል። አንድም በሀገሪቱ ያለው የኢኮኖሚ ችግር እንዳንድ ምክንያት ሊሆን ይችላል። ሁለት ሰዎች ከአገራቸው ለቀው እንዲወጡ እያደረጋቸው ያለው እሱ ብቻ ነው ወይ? ሌላ ምክንያት የለም ወይ? ሄሎ ሄሎ። ቪዎች ወርሱን እባላለሁ። መደውለው ከላስ ቬጋስ ነው። በቅርቡ ሀያ ስምንቱ የኢትዮጵያን ክርስቲያኖች በአይሲስ የተሰዉት ክርስቲያን ሰማዕታቶችን ማለት ነው። የስንቱ ቤተሰቦች ተገኝተው የልጆቻቸውን መሞት በትክክል አውቀው ተረድተዋል። የኢትዮጵያ መንግስት ሷ ለቤተሰቦቻቸው ምን አደረገላቸው? ይህንን የሚያጣራ ኮሚቴስ ተቋቁሞ እየተሰራበት ነው ወይ የሚለውን ነገር የኢትዮጵያ ህዝብ ማወቅ አለበት ብዬ አስባለሁ። የስንት ልጆች የስንቶቹ ወጣቶች ቤተሰብ ተገኝተው በትክክል ሀዘናቸውን ተወጥተዋል? ሌሎች ያልተገኙም ካሉ ደግሞ ስንት እንደተገኘ ስንት እንዳልተገኘ እኛ በበኩላችን ትብብር የምናደርግበት ሁኔታም ካለ ይህንን ከመንግስት ተወካዮች ዋካቸው አጣሩና አቅርቡልን በትክክል። መልካም ጊዜ። ቴንክ ዩ አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንድትሳተፉን እናበረታታለን። በተጨባጭ በስርጭቶቻችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ የሚሰነዘር ገንቢ ትችት ባቀረብናቸው ፕሮግራሞች ላይ እያተኮረ አስተያየት ካላችሁ ከመላካት ወዝኑ ደውሉ፣ ጻፉ፣ ተሳትፎ። የተከበራችሁ አድማጮች የፕሮግራም ማሳሰቢያ አለን። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና፣ የየ አካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። አድማጮች እዚህ ግድም ፋታ የምንወስድበት ነው። ፋታ እንወስዳለን። ማስታወቂያው አላለቀም ይሆን ሰለሞን? የሰማው ነበር። አንዳንድ ጊዜ እንደዚህ አይነት የነጸብራቅ ድምጽ የሚሰማበት ጊዜ አለ። የቴክኒክ ችግር ነው። ይቅርታ እንጠይቃለን። እንደምታስታውሰው በቅርቡ በሊቢያ በተፈጸመው በቀደም ብሎም አድማጮች ማስተያየት በሰጡበት አሳዛኝ ጉዳይ ምክንያት እንደ ወትሮ በየቀኑ የምናሰማቸውን ዜማዎች ሳናጫውት ቀርተናል። ጉዳዩ ግልጽ ነው። አሁንም የመረጥነው ዜማ ወደ ዜማ ብንመለስም በተለይ በወቅቱ ላይ ከተሰሩ ዜማዎች የመራረጥ ናቸውን ነው የሚሆነው ለዛሬ የጃኪ ጎሲ ይመስለኛል የተዘጋጀልን ስደት うん。In <music> ጃኪ ጎሲን እናመሰግናለን። በአሰቃቂው የአሸባሪዎች ጥቃት በደረሰው ሁኔታ የተነሳሱ በርካታ ድምፃውያን ልዩ ልዩ ዝግጅቶችን አቅርበዋል። በተለያዩ ጊዜም በፕሮግራሞቻችን እናቀርባቸዋለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ36 ያመለክታል። የሰዓቱን አጠር አጠር ያሉ የዓለም ዜናዎች ከሰለሞን አባተ ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎ እና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግለት የሚገባ ክፍት ቁስል ነው ሲሉ የእስራኤል ፕሬዚደንት ሩቨን ሪቭሊን ዛሬ አስታውቀዋል። ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የዛሬ 17 ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎችን ሰለባዎች ዛሬ ዘክረዋል። ከፕሬዚደንት ኡሁሩ ኬንያታ ጋርም ሶማሊያ ውስጥ እየተንቀሳቀሰ ስላለው አልሻባብ ስጋት ተወያይተዋል። የናይጄሪያ ሰራዊት በቦኮ ሐራም ታጣቂዎች ታግተው የነበሩ በርካታ ታዳጊ ሴቶችን ነጻ ማውጣቱ ተዘግቧል። ትናንት 275 ታጋጆች በሰሜን ናይጄሪያ ነጻ መውጣታቸውን የናይጄሪያ መንግስት ያዋቀረው የአስቸኳይ ዘመቻ ብሔራዊ ማስተባበሪያ ጽህፈት ቤት አስታውቋል። የብሩንዲ ፖሊስ ዛሬ ዋና ከተማይቱ ውስጥ ሰልፍ በወጡ ተቃዋሚዎች ላይ ተኩሶ ሶስት ሰዎችን ገደለ። ሰልፈኞቹ የወጡት የፕሬዚደንቱን ፒየር ክሩዚዛን ለሶስተኛ ጊዜ መወዳደር በመቃወም ነው። በአስሮች የሚቆጠሩ መቁሰላቸውን የቪኦኤ ዘጋቢዎች አመልክተዋል። ለአንድ ሳምንት በዘለቀው ህዝባዊ ቁጣ ወቅት አስራ ሁለት ሰው መገደሉ ታውቋል። የዛሬ አስር ዓመት ከእርስ በእርሱ ጦርነት በኋላ በወጣው ህገ መንግሥት መሠረት አንድ ፕሬዚደንት ከሁለት የስልጣን ዘመናት በላይ መወዳደር እንደማይችል መደንገጉን ተቺዎች እየተናገሩ ነው። ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተ ነን። አሁን ከምሽቱ 3 ሰዓት ከ38 ደቂቃ የሆነ ነው፣ አዲስ አበባ ላይ የሁለተኛው አጋማሽ ስርጭታችን ተጀምሯል። በአበይት የዜና ርዕሶች አሁን ወደ ቀዳሚው የሁለተኛው ግማሽ ቅንብር እናልፋለን። ስፖርት አዘጋጅና አቅራቢው ሰሎሞን ክፍሌ ነው። አሜሪካዊው ቡጢኛ ፍሎይድ ሜይዌዘር ጁኒየር የምዕተ ዓመቱ ፍልሚያ በተባለው የቦክስ ግጥሚያ አሸነፈ። በእግር ኳስ ቼልሲ የእንግሊዝ ፕሪምየር ሊጉን ዋንጫ እንደሚወስድ አረጋገጠ። በመስክ ቴኒስ እንግሊዛዊው አንዲ ሙሬይ በሚዩኒኩ ኦፕን ፍጻሜ አሸነፈ። በሸክላ አፈር ሜዳ ላይ ተጫውቶ ድል ሲቀዳጅ የመጀመሪያው ነው። እንደምን አመሻችሁ ልኛል የተከበራችሁ አድማጮቼ፣ እነዚህ ቀዳሚ ዜናዎች ናቸው። አብራችሁን ቆዩ። ፍሎይድ ሜይወዘር ጁኒየር ባሳለፍነው ቅዳሜ ምሽት ላስ ቬጋስ ኤምጂኤም ግራንድ ጋርደን አሪና ውስጥ የተጎናጸፈው ድል 48ኛው ነው። በእነዚያ ሁሉ ፕሮፌሽናል ግጥሚያዎች ደግሞ አንድም አልተሸነፈም። ዌዘር የወቅቱን በሮኪ ማርሲያኖ የተያዘውን 490 ሬኮርድ ለመስበር አልሞ ተነስቷል። ሜይወዘር ቅዳሜ ዕለት በ12 ዙሪያ ያሸነፈው የፊሊፒንሱን ማኒ ፓኪቶን ሲሆን የሦስቱንም ዳኞች ሙሉ ድምፅ አግኝቷል። ጋዜጠኞች ስለ ዕለቱ ውድድር ሲዘግቡ በውንብድናና የማታለል ጥበብ ገንዘብ የተበላበትና ጊዜን ያባከነ ግጥሚያ ሲሉ ተችተውታል። የእኛው ገዛህን ጽዮን መስቀልም የተጠበቀውንና የተወራለትን ያህል አልነበረም፣ ደብዛዛ ሆኖ ነው ያገኘሁት ብሎኛል። ሁለቱም ተጋጣሚዎች ደግሞ ወደ ሪንጉ የወጣነው ሙሉ በሙሉ ዝግጁ ሆነን አልነበረም፣ ጉዳት ነበረብን ብለዋል። በዌልተር ዌይት ሚዛን ሻምፒዮኑ ፍሎይድ ሜወዘር ጁኒየር ሁለቱም እጆቼ ተጎድተዋል። ቀደም ሲል እንዳልኩት ግን ሁልጊዜም ለማሸነፍ የሚያስችለኝም መንገድ አላጣም ነበር ያለው። ፓኬውም ትከሻውን ተጎድቶ እንደነበር ገልጿል ወደ መድረኩ ከመግባቱ በፊት። ዐሥራ ሁለት ዙር በሄደው ግጥሚያቸው መውደቅና መጣል አልታየም። አንዳቸውም ደግሞ ከባድ ጉዳት አልደረሰባቸውም። ሜይዌዘር በማሸነፉ 180 ሚሊዮን ዶላር ይዞ ሄዷል። የላስ ቬጋሱ ሚሊዮነር ቡጥኛ ፍሎይድ ሜይ ዌዘር ጁኒየር ቅዳሜ ማታም ፈጣንነቱንና ዘዴኛ መሆኑን ጥሩ እንቅስቃሴና ሰንዝሮ ዓላማ የመምታት ችሎታውን አስመስክሯል ተብሎለታል። ከእንግዲህ በኋላ አንድ ሌላ ግጥሚያ አድርጎ ጡረታ እንደሚወጣም ተናግሯል። ቡጢውን በዚሁ ላብቀው። በእግር ኳስ ለሀገር ውስጥና የውጭ ፕሪምየር ሊጎች ውድድር ዜና ወደ አዲስ አበባው ተባባሪ ገዛኝ ጽሁን መስቀል አስተላልፋቸዋለሁ። መቀጠል ትችላለህ ገዛኝ። እሺ አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ የሀያ አንደኛ የውድድር መርሃ ግብር ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። አሰላ ላይ ቅዱስ ጊዮርጊስ ሙገር ሲሚንቶን ሁለት ለአንድ በመርታት የነጥብ ልዩነቱን አሳድጎ መሪነቱን አጠናክሯል። በሁለተኛው ዙር መሻሻል የታየበት ኢትዮጵያ ንግድ ባንክ ትናንት በደደቢት ሶስት ለባዶ ሽንፈት አስተናግዷል። የደደቢት አሰልጣኝ ኢንስትራክተር ዮሐንስ ሳህሌ ስለ ቡድኑ አሸናፊነት እንዲህ ብለዋል። ሎች ልናገባ አይቻልም። የእነሱ ተከላካዮች ስላልቻና በመፍጠራችን ስህተቶች እንዲሰሩ ሆነዋል። ስለዚህ ያ የተለማመዝናው ነው። ልምምድ ተውሏል ማለት ነው። እኔ የመጣሁት ውድድር ከተጀመረ በኋላ ነው። ስለዚህ አመት ግዣ አልመጣሁም። ምክንያቱም ስምንት፣ ዘጠኝ ጨዋታ ከተጀመረ በኋላ ስለሆነ የመጣሁት የእኔ ክድ ምንድን ነው? ከጌም ጌም እየተሻሻልን መሄድ እስከምንችለው ድረስ መሄድ በአመት እክድ ስላልመጣው ማለት ነው። እና በዛ መሰረት አሁንም የሚቀጥለውን ጨዋታ የተሻለ እና ከዚህ ደግሞ አሁን ከተጫወት ነው በየጌሙ እየተሻሻልን መምጣት አለብን። ደደቢት በዚሁ በአሸናፊነት ጎዳና ይዘልቃል ብዬ አስባለሁ ብለዋል ኢንስትራክተር ዮሐንስ ሳህሌ። ሆኖ ግን ደደቢት እና ዮሐንስ ሳህሌ ዛሬ ተለያይተዋል። ምክንያት ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው በመሾማቸው ነው። ኢንስትራክተር ዮሐንስ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ለሚቀጥሉት ሁለት ዓመታት ኮንትራት የተፈራረሙ ሲሆን በቅርቡ ምክትሎ- ምክትሎቻቸውን መርጠው ለፌዴሬሽኑ እንዲያሳውቁ ተጠይቀዋል። ኢትዮጵያ ቡና በሜዳው በአዳማ ከነማ አንድ ለባዶ ተሸንፏል። የቡና ነገር ከተነሳ ከክለቡ ተጫዋቾች ይልቅ የክለቡ ደጋፊዎች የተጫዋቾች መኖሪያ ካምፕ ለማሰራት የገንዘብ ማሰባሰቢያ የሩጫ ፕሮግራም አዘጋጅተው ስምንት ሺህ ተሳታፊዎችን ተካፋይ በማድረግ በስኬት አጠናቋል። ለሌሎች ክለቦችም ምሳሌነቱን አሳይቷል። ወላይታ ዲቻ በመከላከያ ሁለት ለአንድ፣ ሲዳማ ቡና በሐዋሳ ከነማ አንድ ለባዶ ተሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ በአርባ ሁለት ነጥብ መርቷል። ሲዳማ ቡና በሰላሳ ስምንት ተከትሏል። ደደቢትና ኢትዮጵያ ንግድ ባንክ ሦስተኛና አራተኛ ናቸው። ኮከብ ጎል አግቢነቱን ፕሮፌሽናሎቹ ሳሙኤል ሳኑሚ እና ፊሊፕስ ዳውስ በእኩል አስራ አራት ጎል በጋራ ይዘውታል። ወደ አውሮፓ የውስጥ ውድድሮች ስንሸጋገር የአውሮፓ ታላላቅ ክለቦች ዓመታዊ ውድድራቸውን ለማጠናቀቅ ጥቂት ጨዋታዎች ቀርቷቸዋል። ሶስት ጨዋታዎች የቀሩት የእንግሊዝ ፕሪሚየር ሊግ ቼልሲ፣ የሁለት ሺ አስራ አራት አስራ አምስት የእንግሊዝ ፕሪሚየር ሊግን ሻምፒዮን መሆኑን ትናንት ክርስቲያን ፓላስን አንድ ለባዶ በመርታት አረጋግጧል። ቼልሲ ተከታዮቹን ከአስራ አምስት ነጥብ በላይ በመብለጡ በቀሪዎቹ ሶስት ጨዋታ ቢሸነፍም እንኳን በነጥብ አይደረስበትም። የቼልሲ ደጋፊዎችና ቤተሰቦች የዋንጫ ፌሽታውን ትናንት ጀምረውታል። አሰልጣኙ ጆዜ ሞሪኒሆም የተናገሩት ተሳክቶላቸው ከዚህ በላይ ምን ደስታ አለ በማለት አስተያየት ሰጥተዋል። ሞሪኖ ከቼልሲ ጋር የእንግሊዝ ፕሪምየር ሊግን ዋንጫ ሲያነሱ የአሁኑ ለሶስተኛ ጊዜ መሆኑ ደግሞ ደስታቸውን እጥፍ ድርብ አድርጎላቸዋል። በሌላ ጨዋታ ማንቸስተር ሲቲ ቶተንሃም ሆትስፐርን፣ ዌስት ብሮም አልቢየን ማንቸስተር ዩናይትድን በተመሳሳይ አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። አርሴናል ከሃል ሲቲ ዛሬ ምሽት ከአራት ሰዓት በኋላ ይጫወታሉ። ማንቸስተር ሲቲ እና አርሴናል በእኩል ስልሳ ሰባት ነጥብ ሁለተኛና ሶስተኛ ደረጃ ቢይዙም አርሴናል ቀሪ ጨዋታዎች ስላሉት ሁለተኛ ሆኖ ለመፈጸም ሰፊ ድል አለው። በስልሳ አምስት ነጥብ አራተኛ የሆነው ማንቸስተር ዩናይትድ በቀጣዮቹ ጨዋታዎችም ይህንን ውጤት ይዞ ለመቆየት እጅግ ፈተናው ቀላል አይሆንለትም። የማንቸስተር ሲቲው አጓሮ በሀያ ሁለት ኮከብ ጎል አግቢነቱን ይዟል። ከዚህ ወደ ስፔን ስንሸጋገር ደግሞ በስፔን ላሊጋው የሁለቱ ፈረሶች ማለትም የባርሴሎናና ሪያል ማድሪድ ትንቅንቅ ተጠዋጥፎ ቀጥሏል። ባርሴሎና ኮርዶባን እንዳልነበር አድርጎ ስምንት ለባዶ ሲዘርረው ሉዊስ ሱዋሬስ ሶስት ሜሲና ኔይማር ሁለት ሁለት አግብተዋል። ሪያል ማድሪድ ሲቪያ ሶስት ለሁለቱ በረታበት ጨዋታ ክሪስቲያኖ ሮናልዶ ሶስቱንም አስቆጥሯል። አራት ጨዋታ በቀረው በስፔን ላሊጋ ባርሴሎናና ሪያል ማድሪድ በሰማንያ ሰባት ና በሰማንያ አምስት ተከታትለዋል። ኮከብ ጎል አግቢነቱንም ሌላው የሁለቱ ኮከቦች ፍልሚያ ሆኗል። ሮናልዶ በአርባ ሁለት ሜሲ በአርባ ተያይዘዋል። በጣሊያን ሴሪያ ጁቬንቱስ፣ በጀርመን ቡንደስ ሊጋ ደግሞ ባየር ሙኒክ ሻምፒዮንነታቸውን ቀደም ብለው አረጋግጠዋል። ይኸው ነው። በእኔ በኩል ሰለሞን አመሰግናለሁ። በመጨረሻም መስክ ቴኒስ ስኮትላንዳዊው አንዲ ሙሬ የመጀመሪያው በሆነው የሸክላ አፈር ሜዳ ላይ ውድድር ድል የተቀዳጀው በጀርመኑ ፊሊፕ ኮልሽራይበር ላይ ነው። በመስክ ቴኒስ የሻምፒዮና ውድድር ሰላሳ ሁለተኛው ድሉ ሲሆን በዚህ ወር መጨረሻ ለሚደረገው የፍሬንች ኦፕን ያዘጋጀዋል። በሚኒክ ኦፕን ውድድር የሁለቱ ተጫዋቾች ግጥሚያ በከባድ ዝናብ ምክንያት ተቋርጦ የነበረ ሲሆን በዓለም ደረጃው ከመሪዎች ጋር ያለው አንዲ ሙሬ ኮልሽራይበርን ለማሸነፍ ሦስት ሰዓት ግድም ወስዶበታል። ውጤት 76 5776 አንዲ ሙሬ በሸክላ አፈር ላይ ውድድር ሲያሸንፍ ፓልማ ላይ እንደ አውሮፓውያን ዘመን አቆጣጠር በ1976 ካሸነፈው ከባስተር ሞትራም ወዲህ የመጀመሪያው እንግሊዛዊ መሆኑ ነው። ጀርመናዊው ኮል ሽራይበር በ2007ና 2012 ሚኒኮፕን አሸናፊ እንደነበር ይታወቃል። በዚሁ ላብቅ አድማጮቼ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ስለ መክፍሌ ነኝ። ሰላም፣ ደህና ቆዩ። አድማጮች አሁን አፍሪቃ ነክ ርዕሶች አፍሪካ ሰፊ አህጉር ብትሆንም አፍሪቆም ከሌሎች አህጉሪቱ ካሏት እዞች በመጠኑ ያነሰ ወታደራዊ እዝ ነው ይላል ሳምንታዊው አፍሪቃ ንክርሶች ሲንደረደር። አፍሪቆም የዩናይትድ ስቴትስ ጦር የአፍሪካ እዝ የምሕፃር መጠሪያ ነው። ዋና ጽሕፈት ቤቱን ጀርመን ያደረገው አፍሪቆም አንድ የጦር ሰፈር አለው አፍሪካ ውስጥ። አፍሪካ የተረጋጋች አህጉር እንድትሆን ባለው ዓላማ መሰረትም በየዓመቱ በብዙ መቶዎች የሚቆጠሩ ወታደራዊ እንቅስቃሴዎችን እንደሚያካሄድ ይናገራል። በዩናይትድ ስቴትስ መከላከያ ሚኒስቴር የአሜሪካ ድምፅ ራዲዮ ዘጋቢ ካርላ ባብ ያጠናቀረችው ዘገባ አለ። አዳነች ፍሳሐይ ታቀርበዋለች። አፍሪካ ኮማንድ ወይም የአፍሪቃ እዝ ለአስርተ ዓመታት ከሚጠጋ ጊዜ በፊት የተመሰረተው የዩናይትድ ስቴትስ ወታደራዊ እንቅስቃሴ በአፍሪቃ ላይ እንዲያተኩር ለማድረግ ነው። ከሰባት ዓመታት በፊት የዩናይትድ ስቴትስ የአፍሪቃ ወታደራዊ እንቅስቃሴ በአውሮፓ እዝ በኩል ነበር የሚካሄደው። ይኸው ማዕከላዊ እዝ መካከለኛው ምስራቅንና የፓሲፊክ እዝን ይሸፍን ነበር። አፍሪካ ውስጥ የአፍሪኮም ሰፈር ትንሿ ሀገር ጅቡቲ ስትሆን ለየመን ባላት ቅርበት ምክንያት የዩናይትድ ስቴትስ ማዕከላዊ እዝ ይገለገልበት ነበር። ረጅም መንገድ የሚያስኬድ ሆኖ ሳለ የአሜሪካ ወታደራዊ ኃይል አፍሪካ ውስጥ አዲስ ሰፈር ለመመስረት እንደፈለገ ቃል አቀባዩ ፓት ባርንስ ገልጸዋል። አፍሪካ ኮማን ሲቋቋም አነስተኛ መሆን አለበት በሚል ቁልፍ ዓላማ ላይ ተመስርቶ ነው። ያለፈውን የቅኝ ግዛት ታሪክን እሳቤ ውስጥ በማስገባት አፍሪካ ውስጥ ሰፊ የዩናይትድ ስቴትስ ወታደራዊ ህሉና ባይኖር የተሻለ ነው። ባርነስ እንደሚሉት ዋናው የአፍሪካ እዝ ትኩረት በአፍሪካ የመከላከል ብቃት መገንባት ነው። በየአመቱ ለአፍሪካ መንግስታት በብዙ መቶዎች የሚቆጠሩ ልምምዶች ያደርጋል። ሲ 130 አውሮፕላንን ከመጫን አንስቶ ወታደሮች በሲቪላዊ አስተዳደር ስር እንዴት መስራት እንዳለባቸው ድረስ ትምህርት በመስጠት ያሰለጥናል። የበለጠ ትኩረት የሚስበው ግን የአፍሪኮም ወታደራዊ እንቅስቃሴ ነው። አፍሪካ አልሸባብን፣ ቦኮ ሃራምንና በሰሜን ማሊ ያሉት ከአልቃይዳ ጋር የተሳሰሩ አማጽያንን በመሳሰሉት ጽንፈኛ ቡድኖች ስጋት ተደቅኖባታል። ይሁንና አፍሪኮም በመረጃ ልውውጥና በሎጂስቲክስ ለመርዳት የሚያገለግሉት የእዙ ሰራተኞች ሶማሊያ ውስጥ ሶስት በናይጄሪያ ደግሞ ከ24 ያነሱ ናቸው። አንዳንድ ነቃፊዎች ታዲያ ዩናይትድ ስቴትስን የምታክል ሀያል ሀገር ከዚህ በተሻለ ለመርዳት መቻል አለባት ይላሉ። ሆኖም ነገሩ ለአፍሪኮም ቀላል አይደለም፣ ይላሉ ቃል አቀባዩ ባርንስ። ሰዎችን ወደ አፍሪካ የምንልከው በተጠየቀው መሰረት እንጂ ዘው ብለን ራሳችን እንደፈለግን በመግባት የምናዝበት ጉዳይ አይደለም። በአፍሪቃ የስትራቴጂያዊ ጥናቶች ማዕከል የጸጥታ ትምህርት ፕሮፌሰር ዳን ሃምተን ናይጄሪያ ውስጥ በተካሄደው ፕሬዝዳንታዊ ምርጫ ምክንያት የቦኮ ሃራም ጉዳይ የባሰ ውስብስብ እንዲሆን ማድረጉን፣ የአገር ውስጥ ችግርን ለመዋጋት የውጭ እርዳታ መጠቀም ራሱ አሉታዊ ስሜት እንደሚያሳድር ጨምረው ገልጸዋል። አሁን የምርጫ ወቅት ስላበቃ ለችግሩ የቅርብ ጊዜ መፍትሄ እንዲኖር በመጣ ረገድ በናይጄሪያና በዩናይትድ ስቴትስ መካከል የተሻለና የበለጠ ትብብር ይኖራል የሚል ተስፋ አለኝ። አነስተኛው ኃይል የተሸከመውን ሸክም ለማቅለል ተብሎ አፍሪኮም እንዲሁም የዩናይትድ ስቴትስና የአውሮፓ እዝ በቢሮክራሲ በኩል ለመሄድ ከተፈለገ የጊዜ መጓተት ሊያስከትል ስለሚችል በፍጥነት ኃይሎችን የማካፈል እቅድ አውጥተዋል። የአውሮፓ እዝ ኃላፊ ጀነራል ፊሊፕ ብሪድሎቭ ለዩናይትድ ስቴትስ ወታደራዊ ኃይል የወደፊት ሞዴል ይሆናል ብለዋል። ስለሆነም ካስፈለገ በአውሮፓ እዝና በአፍሪኮም ያለውን ነገር በሙሉ መጋራት ይችላሉ ማለት ነው። ይሁንና ሩሲያ የወረራ ተግባሯን ከፍ እያደረገች በመሆኗ ካለፉት ስምንት ዓመታት ወዲህ ዩናይትድ ስቴትስ በአፍሪካ የምታደርገው ወታደራዊ እንቅስቃሴ ወደ 300 ከመቶ የተጠጋ በመሆኑ የኃይሎች መጠንና መዋቅር ችግር ሊፈጥር ይችላል ይላሉ ጀነራል ብሬድሎቭ። የኃይሎቹን አወቃቀር በሚገባ ማየት ያለብን ይመስለኛል። የአፍሪካና የአውሮፓ እዞች የመደቡበትን ሥራ ለማከናወን የሚያስችለው ብቃት ሊኖረው እንደሆን ማጥናት ይኖርብናል። በአሁኑ ወቅት የአፍሪካ እዝ አነስተኛ ይዘት ቢኖረውም አፍሪካ ውስጥ ብቃት ያለው የዩናይትድ ስቴትስ ኃይል ነው። በአፍሪኮም እና በአፍሪቃ ሀገሮች መካከል የሚኖረው አጋርነት እያደገ ሲሄድ አህጉሪቱ ጸጥታን መረጋጋትንና ብልጽግናን ለማራመድ የበለጠ ዝግጁ እንደምትሆን ባለሥልጣኖች ይናገራሉ። አድማጮች፣ አፍሪኮም በአፍሪካ ላይ ስለሚኖረው ሚና የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እንገናኝ። በደህና አቆዩን። አድማጮች፣ አሁን ወደ መጨረሻው የምሽቱ ዝግጅት ነው የምናልፈው። ጤና አዘጋጅና አቅራቢ ሰለሞን አባተ። የምሽቱ ዝግጅታችን ባለፈው ቅዳሜ ሚያዝያ 17 የዓለም የወባ ቀን ታስቦ ውሎ ነበር። ይህንኑ ተንተርሶ በተሰናዳው የዛሬ ጤና ዝግጅቱ የፕሮግራሙ አዘጋጅ ቀደም ብዬ ያስተዋወቅኩት ሰለሞን አባተ ከአንዲት የጤና አጠባበቅ ባለሙያ ጋር ተዋይቶ ተከታዩን ይዘ ቀርቧል። ወይዘሮ ህይወት ሰሎሞን ጤና ይስጥልኝ። እንደምን አመሹ ነው። እንደምናምሹ። እስቲ ኃላፊነት ሆን ንገሩኝ። በቅድሚያ በጤና ጥበቃ ሚኒስቴር ውስጥ ሀገር አቀፍ የወባ ፕሮግራምን አስተባብራለሁ። እሺ ወይዘሮ ህይወት በዚህ አመት ሁለት ሺ አስራ አምስት በአውሮፓውያኑ አቆጣጠር ማለት ነው የሚሌኒየሙ የልማት ግቦች አመት ማብቂያ መጠናቀቂያ ዓመት ነው። የሚሌኒየሙ የልማት ግብ ስድስት ደግሞ ኤች አይ ቪ ኤድስን፣ ወባና ሌሎች በሽታዎችን መዋጋት የሚል ነው። የግቡ ኢላማ ስድስት ሲ ወይም ሐመር ውሃ ወባና ሌሎችም ዋና ዋና የሚባሉ በሽታዎችን ማቆምና የመሰራጨት አቅጣጫውን መቀልበስ መጀመር የሚል ነው። ወይም አዳዲስ አጋጣሚዎች እንዳይኖሩ ማድረግ መጀመር የሚል ነው እና በዚህ አቅጣጫ ኢትዮጵያ ምን ያህል ተሳክቶላታል? ይሄንን የልማት ግብ መታለች ወይ? እርስዎ በቀጥታ የሚመለከቱት ባለሙያም ባለሥልጣንም ስለሆኑ በሚኒስቴር መስሪያ ቤት ውስጥ እንደተባለው የሚሊኒየም ግቡ ላይ ቁጥር ስድስት እንግዲህ ወባን ጨምሮ ሌሎችንም ተላላፊ በሽታዎች ኤች አይቪ ኤድስን፣ ቲቪን የመሳሰሉትን ከመቀነስና ከመክታት ከመክታት አንጻር የተቀመጠ ነገር አለ። ወደ ወባ በምናይበት ጊዜ የወባ በሽታ ሀገራችን ውስጥ ዋነኛ ከሚባሉ የህብረተሰብ ጤና ችግሮች ውስጥ አንዱ ነው። ሆኖም ግን አሁን ከጊዜ ወደ ጊዜ በእጅጉ የወባ በሽታ ህመምና ሞት እንዲሁም ደግሞ በወረሽኝ መልክ መከሰቱን ያቆመበት ሁኔታ አለ። ይህም እንግዲህ ሀገራችን ለዚህ ሚሊኒየም ዴቨሎፕመንት ላይ ለተቀመጠው ግብ ማሳካት አንጻር ወባም በተለይ ከፍተኛ የሆነ ተስፋ ሰጭ የሆኑ ውጤቶችን እያስመዘገበች ነው ያለችው። ይህም እንግዲህ ሲባል መገለጫዎቹ በወባ ሳቢያ የሚደርሰው ሞትና ህመም እጅጉን ቀንሷል። ያም እንግዲህ በቁጥር በንጽጽር ለማስቀመጥ ያህል ሀምሳ ከመቶ በላይ በወባ ሳቢያ የሚደርሰው ሞትና ህመም እንደቀነሰ ነው ጥናቶች የሚያሳዩት። ከየትኛው ዓመት ጋር ሲነጻጸር ነው እንግዲህ አሁን በጣም የቅርብ የምንለው የጥናት ውጤት እንዲሁም ፐብሊሽ ተደርጓል። የዓለም የጤና ድርጅት ሀገር ውስጥ ካሉ መረጃዎችን በመጠቀም የሰራው ነው። ይህን በምናይበት ጊዜ አሁን ለምሳሌ ሁሉም እድሜ ክልል ላይ ያሉ የህብረተሰብ ክፍሎች ላይ የሚደርሰው የወባ ጫና በስልሳ ሰባት ፐርሰንት መቀነሱን ሲያሳይ በተለይ ደግሞ እድሜያቸው ከአምስት አመት በታች የሆኑ ህጻናት ሆስፒታል ላይ በወባ ምክንያት ተኝተው ይታከሙ ከነበሩት በሰማንያ አንድ ፐርሰንት ቀንሷል። በሌላ በኩል ደግሞ ሞትም እንዲሁም ሰባ ሶስት ፐርሰንት ያህል መቀነሱን ነው ይሄ ውጤት የሚያሳየው። በአጠቃላይ አሁን ደግሞ የአንድ አመቱን ውጤት ሁሉ ስናይ ኦልሞስት በአብዛኛው ክልል ከሀምሳ በመቶ በላይ እንግዲህ ከአንድ አመት ወደ ኋላ ካለው ተመሳሳይ ወቅት ጋር ሲደርስ የነበረው የወባ ታማሚዎች ቁጥር ሪፖርት እንዲሁም ደግሞ የሞት ጫና መቀነሱን ያሳያል። እንግዲህ ጥናቱ ከተደረገ በኋላም ብዙ አበረታች ውጤቶች እየተመዘገቡ እንደሆነ ነው የሚታየው። አሁን የሚገልጹልኝ የዓለም የጤና ድርጅት የጥናት ውጤት የሚጠቁመው የ2013 ዓመተ ምህረትን ግኝቶች ነው። የዛሬ ሁለት አመት የነበሩትን ማለት ነው። ከዛ ወዲህ ያለውን ሁኔታ የሚመለከት ቁጥር ነው አሁን የጠሩልኝ ወይስ እሱን ነው የሚገልጸው? ይሄ ያው ያንን ቁጥር ነው እንትን ያለው ምክንያቱም በንጽጽር የሚሰሩ ጥናቶች የተወሰነ አመትን ተጠብቀው ነው የሚሰሩት። ምክንያቱም አንጻራዊ የሆነ ለውጣቸውንም ለመፈተሽ እንዲረዳ የተወሰኑ አመቶች ላይ የተሰሩ ኢንተርቬንሽኖችን ከዛም ያመጡትን ውጤት ለመገምገም እንዲረዳ እንደዚህ አይነት ጥናቶች በየአመቱ አይደለም የሚሰሩት። ሆኖም ግን ከክልሎቻችን እንዲሁም ደግሞ ከፌዴራል ያለውን ውጤት ይሄ ከየጤና ተቋማት በተለያዩ መልክ የምናገኛቸውን ሪፖርቶች ደግሞ እንዲሁ እንገመግማለን፣ እንቃኛለን። ያለውን ለውጥ እንዲሁም ደግሞ ቻሌንጆችም ካሉ ከምን አንጻር ነው የሚለውን የመፈተሽ ስራ በየአመቱ ይሰራል። ይህንንም በምናይበት ጊዜ አብዛኛው ክልል ከሃምሳ ፐርሰንት በላይ ወባ ሳቢያ የሚደርሰውን ሕመምና ሞት እንደቀነሰ የአንድ አመት ተነጻጻሪ ውጤቶች ራሱ ሪፖርት ያሳያሉ። ከዛ ወዲህ ባለው ጊዜ ማለት ነው የሚሉኝ? አዎ፣ የቅርብ ጊዜዎቹን የአንድ አመቶችን እንዲሁ ስንፈትሽ ማለት ነው። አሁን በጠቀሱት የደብሊዩ ኤችኦ ሪፖርት ላይ በ2013 ዓመተ ምህረት መጨረሻ በተገኘው ውጤት ሁለት ሚሊዮን ስድስት መቶ አርባ አምስት ሺህ አራት መቶ ሃምሳ አራት ሰው በወባ ተይዞ ነበረ በዛ አመት ውስጥ ማለት ነው። ይሄ ቁጥር አሁን እርስዎ ከሚያሳዩኝ መቀነስ ጋር ለምሳሌ ከአስር ዓመት በፊት ከነበረው ሁኔታ ጋር ሊያስተያየውልኝ ይችላሉ ምን ይመስል እንደነበር ይገጽታ። ምክንያቱም ሁለት ሚሊየን ተኩል ማለት እንደዚሁም ሲታይ ብዙ ይመስላልና ነው ከቁጥር አንጻር ሊመስል ይችላል። ሆኖም ግን ከአስር ዓመት በፊት የነበሩንን የጤና ተቋማት ቁጥር በምናይበት ጊዜ እጅግ በጣም ጥቂት ነበሩ። ያሉን ጤና ጣቢያዎች፣ ጤና ኬላዎች አሁን ግን ከአስር ዓመት ወዲህ ከአስራ ስድስት ሺህ በላይ ጤና ኬላ አለን። የጤና ጣቢያችንን ቁጥር ደግሞ ስናይ ከሶስት ሺህ ሁለት መቶ በላይ ከሶስት ሺህ አራት መቶ በላይ የደረሰበት ሁኔታ አለ። እንዲሁም የሆስፒታል ቁጥር ያ በሚሆንበት ጊዜ እንግዲህ ብዙ የህብረተሰብ ክፍል የወባን በሽታ ለመታከም አክሰሱ ወይም ደግሞ ምቹ የሆኑ ሁኔታዎች ተፈጥሮለት ቅርበቱ ማለት አማካኝነት ቤት ውስጥ ህመማቸው ሳይታወቅ አልጋ ላይ የሚቀሩ ብዙ ሰዎች ነበሩ። አሁን ግን የጤና ተቋማት በአቅራቢያቸው ስላለ እንዲሁም ደግሞ የጤና ኤክስቴንሽን ፕሮግራሙ ያው ቤት ለቤትን በመሄድ ህብረተሰቡ ጋር በጣም የመድረስ አጋጣሚውም ስላለ እነዚህ ሁሉ እድሎችን በመጠቀም ብዙ ሰዎች የወባን ሕክምናና ምርመራን እያደረጉ ነው ያሉት። ሰለሞን አባተ ከጤና አጠባበቅ ባለሙያ ወይዘሮ ህይወት ሰለሞን ጋር የጀመረው ቃለ ምልልስ ሁለተኛ ክፍል ሳምንት ይቀጥላል። አሁን በቀሩን ጥቂት ሰከንዶች የምሽቱ ማጠቃለያ። ወይዘሮ ህይወት ሰሎሞን በብሔራዊ በፌዴራሉ ጤና ጥበቃ ሚኒስቴር የወባ ብሔራዊ ወባ መቆጣጠሪያና መከላከያ መርሃ ግብር አስተባባሪ ናቸው። አጠር አጠር ያሉ የሰዓቱን ዜናዎች እናሰማችሁ። ትውልድ የኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎ እና የፖሊስ ጭካኔ የሚያጣራ የመንግስት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ተቋቁሟል። ኬንያ ዋና ከተማ ናይሮቢ የሚገቡት የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አልሻባብ እያደረሰ ባለው ስጋት ላይ ከሀገሪቱ ፕሬዚደንት ሁሩ ኬንያታ ጋር ተወያይተዋል። የናይጄሪያ ሰራዊት 275 ታጋጅ ሴቶችን ትናንት አስለቅቋሉ አድማጮች ለምሽቱ የያዝነውን በዚህ አጠናቅቀን አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።